ለኢትዮጵያ የሚያስፈልጋት ያላትን የተፈጥሮ ሀብት አስተባብሮ መምራት የሚችል መንግስት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ አስታውቀዋል። ጠቅላይ ሚኒስትሩ ጊዳቦ ላይ ግዙፍ የተባለ የመስኖ ግድብ መርቀው ከፍተዋል። ዛሬ ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በኦሮሚያና በደቡብ ክልል ስዳማ ዞን መካከል የተገነባውን የግዳቦ የመስኖ ግድ ፕሮጀክት ትላንት አስመርቀዋል። ፕሮጀክቱ ታናሽና ታላቅ የሆነውን የጉጂ ኦሮሞና የስዳማ ህዝቦችን የሚያቀራርብ ነው ብለውታል። መንግስት የኢትዮጵያ ህዝቦችን አንድነትና ትስስር የሚያጠናክሩ ተመሳሳይ ፕሮጀክቶችን የመስራት ፍላጎት እንዳለው አስታውቋል። ወደፊትም የፌዴራል መንግስት የአማራና ትግራይ ህዝብን የሚያስተሳስር የአማራና የኦሮሚያ ህዝብን የሚያስተሳስር የአማራና የኦሮሚያና ደቡብ ህዝብን የሚያስተሳስር የኦሮሚያና ቤንሻንጉልን ህዝብን የሚያስተሳስር የጋራ ፕሮጀክቶች እየቀረጸ ህዝቦች በጋራ እንዲሰሩ በጋራ እንዲያለሙና በጋራ እንዲለሙ የሚጠበቅበትን ስራ በተለየ ትኩረት እንደሚሰራ በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ። በአገሪቱ የተገነቡ ያሉ የመስኖ ፕሮጀክቶች በኢትዮጵያውያን ባለሙያ የሚገነቡ መሆናቸው ያለን መሬትና ውሃ ብቻ ሳይሆን እነዚህን አስተሳስሮ መጠቀም የሚችል ጭንቅላት መፈጠሩ ትልቅ ጸጋ ነው ብለታል። ሳልፊብን ግን በእጃችን ያለውን መጠቀም ያለብን ጊዜ አሁን ነው ስልም ተደምጠዋል። በዚህ መድረክ ላይ የኢትዮጵያ ህዝብ ንትርክና ጭቅጭቅ ሰልችቶታል አሉ። ጠቅላይ ሚኒስትሩም የኢትዮጵያ ህዝብ ንትርክ ሰልችቶታል፣ አሁን የሚፈልገው በሰላም ሰርቶ መግባትና መልማት ነው ብለዋል። ኢትዮጵያ የስንዴ ለማኝ የሆነችው ያላትን ውሃና ለመሬት ማልማት የሚችል መንግስትና አስተሳሰብ ስለጠፋ ነው ያሉትም የኢትዮጵያ ህዝብ የሚፈልገው ልማት ነው። የኢትዮጵያ ህዝብ የሚፈልገው ቀንና ማታ ሰርቶ መለወጥ ነው። ወንበር ላይ ተቀምጦ መጨቃጨቅ ብቻ ሳይሆን ወደ ህዝቡ ቀረብ ብሎ የህዝቡን ችግር አይቶ መፍታት የሚችሉ ሰዎች ይፈልጋል። ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ተደምረው አንድ ጠንካራ መንግስት አይወጣቸውም። ተደምረው አንድ ጠንካራ መንግስት ቢወጣቸው ኖሮ ኢትዮጵያ ይህን ያክል መሬት የተማረ ወጣት ይዛ ስንዴ ባልመልስ ነበር። ስንዴ የሚያስለምንም መሬት ስላጣን ውሃ ስላጣን ሳይሆን ውሃና መሬት የሚያገናኝና ስንዴ የሚፈጥር መንግስት ስላጣን። ህዝብ ዲሞክራሲያዊ ሲሆን መንግስትም እንዲሁ ነው ያሉት አብይ አሕመድ፣ የሰነፍና የስልቹ ህዝብ መንግስትም ደካማ ይሆናል ብለዋል። ሁሉም ኢትዮጵያውያን ጠያቂ ብቻ ከመሆን እሳቸው ድሎች ያሏቸውን የተፈጠሩ ምቹ አጋጣሚዎችን በመጠቀም ለሀገራቸው እድገት የበኩላቸውን እንዲያበረክቱ ጥሪ አቅርበዋል። ህዝቡ ኃላፊነት እንዳለበት ተገንዝበው ተጋግዘን ሁሌም እንደምንለው ተደምረን በእውቀት፣ በጉልበት፣ በሐሳብ ተሳስረን ይችን ድንቅ አገር ልማቷን ማፋጠን፣ ሰላሟን ማፋጠንና ወደፊት ልትጓዝ ማድረግ ከሁላችን የሚጠበቅ መሆኑን በዚህ አጋጣሚ ጠቅላይ ሚኒስትር አብይ አህመድ እና አቶ ልማ መገርሳ ከምርቃቱ ጎን ለጎን ከጎጂ አባ ገዳዎች እና ከዞን ነዋሮች ጋር በሰላም ዙሪያ መክረዋል። መሰረታዊ ለውጥም በአካባቢው እንዲመጣ ማህበረሰቡ በሰላም ላይ እንዲያተኩርም ጥሪ አቅርበዋል። የኦሮሚያ ክልል መንግስት ፕሬዚዳንት አቶ ልማ መገርሳም የግድቡ ጠቀሜታ ትልቅ ትርጉሙ ያለው ነው ብለዋል። በአገሪቱ የምጣነ ሀብት እድገት ውስጥም የጎላ ሚና እንደሚኖረው ተናግሯል። ለግብርና ምርት ብቻ ሳይሆን ጉልበትና እውቀት ያላቸው ስራ አጥ ለሆኑ በሺዎች ለሚቆጠሩ ለኦሮሚያና ለሲዳማ ወጣቶችም የስራ እድል ሊፈጠራ ነው ያሉትም የደቡብ ክልል ፕሬዚዳንት አቶ ሚሊዮ ማትስ በበኩላቸው ፕሮጀክቱ በሰላማ ውስጥ ከሚያለማው 4 ሺ ሄክታር መሬት ውስጥ 3 ሺ ሄክታር ለወጣቶች ይሆናል ብለዋል። የመሬት ዝግጅት እየተደረገ መሆኑም ጠቁመዋል። የግዳቦ ፕሮጀክት በጉጂ ኦሮሞና በሰላማ ህዝቦች መካከል ማህበራዊና ምጣን ሀብታዊ ትስስር ያጠናክራል ብለዋል ፕሬዚዳንቱ። የግዳቦ ግድብ በ2002 ዓ.ም የተጀመረ 1.2 ቢሊዮን ብር የፈጀ 1345 ሄክታር መሬት ያለማል የተባለ ትልቅ ፕሮጀክት ነው። 10 ሺ አርሶ አደሮችና 192 ወጣቶችን ተጠቃሚ ያደርጋል ብለዋል። የውሃ መስኖና ኤነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለአሜሪካ ድምጽ ራዲዮ ዮonatan zabdios hwasam